ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከእስልምና ጋር እየተዋጋን አይደለንም። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ናቸው። እውከተኛ ጽንፈኝነትን መዋጋት በሚል ርዕስ የዋይት ሀውስ ቤተ መንግሥት ባዘጋጀው የሁለት ቀናት ዓለም አቀፍ ጉባኤ ላይ ከተናገሩት የተወሰደ ነው። የዕለቱ አብይ ርዕስ ይመለከተዋል። በዛን ዕለት ወንድ፣ ሴት፣ የሃይማኖት አባቶች በእስልምናም ኦርቶዶክስ ቸርችም ያሉት ሁሉ በአንድነት በግራዚያኒ ትእዛዝ በጥቁር ሸሚዝ ለባሾች የኢትዮጵያ ደም የፈሰሰበት ቀን ነው። የጥንታዊት ኢትዮጵያ ጀግኖች አርበኞች ማኅበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ናቸው። የዛሬውን የኢትዮጵያ ሰማዕታት ቀን መታሰቢያ መነሻ በማድረግ በተሰናዳ ቅንብር የተናገሩት ነው። ይህም ቆይቶ ይሰማል። የምሽቱ አርዕስተ ዜና ደግሞ የኢቦላን ወረርሺ ለማጥፋት ምዕራብ አፍሪካ ውስጥ የተያዘው ጥረት ስኬት አላሳየም ተባለ። የካሜሩንና የናይጄሪያ ጸጥታ ጠበብት ቦኮ ሀራም በሚያካሂደው የአመፅ እንቅስቃሴ ምክንያት ስለሚታየው የመሳሪያ መስፋፋት ከ ካሜሮን መዲና ያውንዴ ላይ ስብሰባ ይዘዋል የሚሉ ይገኙባቸዋል። በወቅታዊ ርዕሶች ላይ ያተኮሩ ልዩ ልዩ ዘገባዎችና ቅንብሮች፣ የባህልና ማህበረሰብ እንዲሁም ሳይንስና ቴክኖሎጂ ከስልክ አስተያየቶቻችሁ ጋር ለሐሙስ የካቲት 12 2007 ተሰናድተዋል። አስተናጋጆቻችሁ አሉላ ከበደና አዲሱ አበበ፣ ፕሮፌሰሩ ንጉሤ ታምሬ ከስርጭት መሐንዲሱ ጋር አብረን እናመሻለን። አሁን የዕለቱን የዓለም ዜና የኢቦላን ወረርሽኝ ለማጥፋት ምዕራብ አፍሪካ ውስጥ የተያዘው ጥረት እየተጣጣለ በመሆኑ ስኬት ማስመዝገብ አለመቻሉን የዓለም ጤና ድርጅት አስታወቀ። ድርጅቱ እንዳስታወቀው ለጥረቱ ውጤት አለመምጣት ዋናዎቹ ምክንያቶች ጥንቃቄ የጎደላቸው የቀብር ስነ ስርዓት መካሄዳቸውና ሕመሙ ያለባቸውን ሰዎች አግልሎ አለማስቀመጥ ናቸው። የኢቦላን መዛመት ለማቆም የተጠረጠሩ ሰዎችን መርምሮ ለብቻ ማስቀመጥና በሕመሙ የሞቱ ሰዎችን ደግሞ የሚቀብሩት ልዩ መከላከያ የለበሱ የጤና ጥበቃ ባለስልጣናት መክረው እንደነበረ ይታወሳል። ነገር ግን የዓለም ጤና ድርጅቱ የኢቦላ አስወጋጅ ቡድን እስካለፈው ቅዳሜ ድረስ በጊኒ የ39 በሴራሊዮን ደግሞ የ45 ሰዎች አስክሬን ጥንቃቄ በጎደለው መልኩ መካሄዳቸውን አውስተዋል። ከዚህም ሌላ ተጨማሪ 40 ሰዎች ከሞቱ በኋላ ኢቦላ እንደነበረባቸው መረጋገጡን ቡድኑ አመልክቷል። ይህም የደብሊዩ ኤችኦ ጸረ ኢቦላ ሪፖርት እንዳለው እነዚህ ሰዎች ተለይተው ባለ መቀመጣቸው በሕይወት የሚገኙ የማህበረሰቡ አባላት ለወረርሽኙ የተጋለጡ መሆናቸው የታመነ ነው ብሏል። የካሜሩንና ና የናይጄሪያ ጸጥታ ጠበብት ቦኮ ሀራም በሚያካሂደው የአመፅ እንቅስቃሴ ምክንያት ስለሚታየው የመሳሪያ መስፋፋትና በድንበሮቻቸው አካባቢ እየጨመረ ስለሄደው የወንጀል ተግባር ለመወያየት በካሜሩን መዲና ያውንዴ ተሰብስበዋል። ከአሜሪካ ድምጽ ራዲዮ ዘጋቢ ሞኬ ኤድዊን ኪንዴዝ ጋ የተላከውን ዘገባ አዳነች ፍሳሐ እየት አቀርበዋለች። የናይጄሪያን መልእክተኞች መርተው በስብሰባው የተገኙት ሜጀር ጄኔራል ሳሙኤል ጆን ባባቱንዴ ቦኮ ሀራም በደቀ ነው የጸጥታ አደጋ ምክንያት የካሜሩንና የናይጀሪያ ግንኙነት ውጥረት ውስጥ እንደገባ ገልጸዋል። ቦኮ ሐራም በተለይም በሰሜን ምስራቅ ናይጄሪያና በሰሜን ካሜሩን በአስር ሺህ የሚቆጠሩ ሰዎችን ገድሏል። ከአንድ ሚሊዮን በላይ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል ብለዋል። ባባቱንዴ እንዲህ አይነቱ አሸባሪነት ከባድና ቀላል መሳሪያዎች እንዲስፋፉ በማድረጉ የካሜሩንና የናይጄሪያ የድንበር ጸጥታ ኮሚቴ ይህን በሚመለከት የመፍትሄ ስትራቴጂ ማውጣት አለበት ብለዋል። የናይጀሪያው መልክተኞች መሪ ይህ የድንበር ጸጥታ ኮሚቴ የቦኮ ሐራምን የወንጀር ተግባር ለመቋቋም ብቻ ሳይሆን የሁለቱም አገሮች የጋራ ድንበሮችን በሚመለከት የተለያዩ ችግሮችን የመፍታት ውክልናም ተሰጥቶታል። የካሜሩን ወታደራዊ ኃይል ባለፈው ወር ከናይጄሪያ ጋር በሚያዋስነው ድንበሯ የተቀበሩ በጣም ብዙ የጦር መሳሪያዎችን እንዳገኘ ገልጿል። የቦኮሃራም አማጽያን ጥቃት በሚያዘወትርባቸው አካባቢዎች ደግሞ ግለሰቦች ቀላል መሳሪያዎችን እንደሚጠቀሙ ወታደራዊ ኃይል ገልጿል። የካሜሩን ወታደራዊ ኃይል ባለፈው ወር ከናይጄሪያ ጋር በሚያዋስነው ድንበሯ የተቀበሩ በጣም ብዙ የጦር መሳሪያዎችን እንዳገኘ ገልጿል። የቦኮ ሀራም አማጽያን ጥቃት በሚዘወተርባቸው አካባቢዎች ደግሞ ግለሰቦች ቀላል መሳሪያዎችን እንደሚጠቀሙ ወታደራዊ ኃይል ገልጿል። የቦኮ ሀራም አማጽያን በብዙ ሺህ የሚቆጠሩ የቀንድ ከብትን፣ በጎችን፣ ፍየሎችንና ምግብን ስለሚዘርፉና ስለሚገድሉ በድንበሩ አካባቢ ያሉትን ገበሬዎችና ከብት አርቢዎችን አሯቅቷል ሲሉ የካሜሩን ግዛታዊ አስተዳደርና ማዕከላዊነትን የማላላት ሚኒስትር ሬኔ ኢማኑዌል ሳዲ አስገንዝበዋል። ሊቢያ ላይ የተጣለው የጦር መሳሪያ ማዕቀብ እንዲነሳ ዮርዳኖስ የተባበሩት መንግስታት ድርጅትን ረቂቅ ውሳኔ ትናንት ረቡዕ ማሰራጨቷና ዓለም አቀፍ እውቅና የተሰጠው የሊቢያው መንግስትም ወደ ትሪፖሊ እንዲመለስ መጠየቋ ተነገረ። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሊቢያ ውስጥ ስላለው ቀውስ ለመነጋገጥ ትናንት ረቡዕ አስቸኳይ ስብሰባ መቀመጡ አይዘነጋም። እስላማዊው ነውጠኛ ቡድን አይ ሲል ሊቢያ ውስጥ የሚገኙ የሃያ አንድ ኮፕቲክ ክርስቲያኖችን አንገት ከቀላ ወዲህ የጎረቤት ግብጽ መንግስትም ፊትም ወደ ሊቢያ እንዳዞረ ተጠቅሷል። የሊቢያ የውጭ ጉዳይ ሚኒስትር ሞሐመድ አልዳይሪ በአሁኑ ሰዓት ሊቢያ ውስጥ ያለው ሁኔታ እጅግ አስከፊ እንደሆነም ተናግረዋል። እናም አሉ ሚኒስትሩ ዓለም አቀፉ ማህበረሰብ ለዚያች ሀገር ሰላምና መረጋጋት የተባበረ አቋም ሊኖረው ይገባል ሊቢያ የዓለም አቀፉ ማህበረሰብ ትብብር ወሳኝ በሆነ ደረጃ ነው የምትሻው። የብሔራዊ ጦራችንን አቅም ለማጎልበት አንዱና አማራጩ የተጣለብንን የጦር መሳሪያ ማዕቀብ ማንሳት ነው። የግብፁ ውጭ ጉዳይ ሚኒስትር ሳሜ ሐሰን ሾክሪ ሰልሚ ከትናንት በስቲያ ማክሰኞ ኒውዮርክ ውስጥ ለጋዜጠኞች ሲናገሩ ሞሐመር ጋዳፊ ከስልጣን ከተወገዱበት እስከ 2011 ጀምሮ ከሚሊሻዎች ይላክ የነበረው ጦር መሳሪያ ሊቆም የሚችልበትን ሁኔታ ጨምሮ የተላለፉትን ውሳኔዎች በመተግበር ረገድ አረብ ዲፕሎማቶች ምክክር ላይ እንዳሉ ገልጠዋል። ቃታር ግብጽ የሚገኙ አምባሳደሯን ለምክክር በሚል ወደ አገራቸው እንዲመለሱ ጠራች። ይህ የሆነው የግብጽ ጦር አውሮፕላኖች ሊቢያ ውስጥ በእስላማዊ መንግስት ላይ በዚሁ ሳምንት ጥቃት ካካሄዱ ወዲህ ነው። የግብጽ ጦር አውሮፕላኖች ሰኞ ልታ ነበር አማጺው አይሴል ቡድን ሀያ አንድ የኮፕቲክ ክርስቲያኖችን ከቀላ በኋላ ጥቃቱን ያካሄዱት ይሁንና፣ ግብጽ በተናጠል ውሳኔ ሊቢያ ውስጥ ይህን መሰል የአየር ጥቃት ማካሄዷን ቃታር ማሳሰቡ አልቀረም። ግብጽ በበኩሏ ደግሞ በአረብ ሊግ ተወካዩዋ ታሪክ አደል አማካኝነት ባስተላለፈችው መልዕክት የቃታር ቅሬታ ሽብርተኝነትን እንደ መደገፍ ያስቆጥራል ብላለች። ሁለቱ ሀገሮች ለረዥም ጊዜ የቆየ መቃቃር እንደነበራቸውም አይዘነጋም። አድማጮች ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ዩናይትድ ስቴትስ ከእስልምና ጋር ትንቅንቅ ውስጥ እንዳለች አስመስሎ የሚቀርብ ማንኛውም ሀሳብ አስቀያሚ ውሸት ነው ሲሉ ፕሬዚዳንት ባራክ ኦባማ አስገነዘቡ። ፕሬዚዳንቱ በሁከተኛ አክራሪነት ላይ ለሚመክረው ዋይት ሀውስ ቤተ መንግሥት ላዘጋጀው ዓለም አቀፍ ስብሰባ ተሳታፊዎች ዛሬ በውጭ ጉዳይ መስሪያ ቤቱ ተገኝተው ባደረጉት ንግግር ከእስላማዊ መንግሥት ቡድንና ከሌሎችም የሽብር ቡድኖች ጋር የሚያደርጉትን እፎይታ አልባ ፍልሚያ አጠናክረው እንደሚቀጥሉ ዝተዋል። በአመዛኙ እስላማዊና አይሁድ የምዕራብ መንግስታት በእስልምና ላይ ጦርነት እያካሄዱ የሚያስመስልን ማንኛውንም ሀሳብ ፕሬዚዳንት ኦባማ በጽኑ ተቃውመውታል። የምዕራቡ ዓለም ከእስልምና ጋር ጦርነት ላይ እንደሆነ የሚያስመስለው ሀሳብ አስቀያሚ ውሸት ነው። እስላማዊ መንግሥት ነኝ ባዩ አይሲል እና የናይጄሪያ ነውጠኛ ቡድን ቦኮ ሃራም የወሰዱት የአመፅ እርምጃ ለዓለም አቀፍ ሰላምና ደህንነት ብሎም መረጋጋት ከፍተኛ ስጋት ነው ሲሉ የተባበሩት መንግስታት ዋና ጸሐፊ ባንኪሙን ተናግረዋል። በዓለማችን የሚገኙ መንግስታት ግን አሉ ባንኪሙን ይህን የሽብርተኝነት ተግባር ለማውገዝ ዳተኞች ሆነዋል። የመንግስታቱ ድርጅት ዋና ሹም በዋይት ሐውስ ለሚስተናገደው የዋሽንግተኑ ጸረ ሽ የሽብርተኝነት ጉባኤ ባሰሙትም ቃል ይህን መሰሉ ጸረ ሽብርተኛነት ጉባኤ የመንግስታቱን ኃላፊነት እንደማያስቀር አስገንዝበዋል። የሞራል ግዴታችንን ወደ ጎን በመታው ከችግሩ መሸሽ አይቻልም ሲሉም ተናግረዋል። ባንኪሙን የዕለቱ አብይ ርዕስ በዚህ ላይ ትንታኔ ይኖረዋል። የምስራቅ ዩክራይኗ ቁልፍ ከተማ በአፍቃሪ ሩሲያ ሽምቅ ተዋጊዎች መወሰድ ዓለም አቀፉ የተኩስ አቁም ስምምነት የጣሰ ነው ሲሉ የዩክራይኑ ፕሬዚዳንት ፔትሮ ፖሮሸንኮ ተናገሩ። ወደፊት ይህን መሰሉ የህግ ጥሰት እንደማይደገምም ዋስትና እንፈልጋለን ሲሉ ፕሬዚዳንቱ አሳስበዋል። ከፕሬዝዳንቱ ቢሮ የወጣው መግለጫ እንዳስታወቀው ሚስተር ፖሮሼንኮ ይህን አስተያየት የሰጡት ከሩሲያ ከጀርመንና ከፈረንሳይ መሪዎች ጋር በስልክ ከተነጋገሩ በኋላ ነው። አብዛኞቹ የዩክራይን ወታደሮች በቁጥጥር ስር ከነበረችው እና የተኩስ አቁም ቢደረግም ውጊያ ካልቆመባት ከምስራቃዊቷ ደባልስቴቭ ከተማ ለቀው መውጣታቸውን ትራንት ፕሬዚዳንቱ ማስታወቃቸው አይዘነጋም። ፕሬዚዳንት ፖሮሼንኮ በተጨማሪም በሩሲያ የሚታገዙ ሽምቅ ተዋጊዎች በቁጥጥር ስር የዋሏቸውን የዩክራይን ወታደሮች በመሆኑ እንዲፈቱም ጥሪ አቅርበዋል። ዓለም አቀፉ ሰላም አስከባሪዎች በአካባቢው መረጋጋት እንዲሰፍን ጥረት እያደረጉ ዘንድ ፕሮሼንኮ አክለው አሳስበዋል። በመጨረሻም የአፍጋኒስታኑ ታሊባን ዛሬ ሐሙስ ቃታር ውስጥ ከዩናይትድ ስቴትስ ሉንጋ ጋራ የሰላም ውይይት ያደርጋል ተብሎ የተሰማው ዜና ሐሰት ነው ሲል ራሱ ታሊባን አስታወቀ። የእስላማዊው ነውጠኛ ቡድን ቃል አቀባይ ዛቢሁላህ ሙጃሂድ ወደ ቪኦኤ ስልክ ደውሎ ሲያበቃ በሰጠው ቃል የመገናኛ ብዙሃኑ ያወሩት የፈጠራና የሐሰት ዜና ነው ብሏል። ከዩናይትድ ስቴትስ ባለሥልጣናት በኩል እስካሁን የተሰጠ መልስ የለም። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን። ለምሽቱ በርከት ያሉ ቅንብሮች ይዘናል። አድማጮች ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማን። በጣም ነው ያዘንኩት። ያው በየዓመቱ እመጣለሁ አያለሁ ምንድን ነው የታዘብኩት? የእነሱን ቁጥር በጣም እየቀነሰ እየመጣ ነው። በዛ ላይ ደግሞ ወጣቱ በዚህ ሰዓት ያለው ደግሞ ከጎናቸው አይደለም። ዘንድሮ ለሰባ ስድስተኛ ጊዜ ታስቦ ያለውን የካቲት አስራ ሁለት የኢትዮጵያውያን ሰማዕታት ቀን አስመልክቶ የተዘጋጀ ቅንብር በሁለተኛው አጋማሽ ይዘናል። ቀደም ብለን እንደ ጠቀስ ነው በዕለቱ ዙሪያ የተዘጋጀው ዝግጅት ሰፋ ያለ ነው። አድማጮች አሁን የዕለቱን አብይ ርዕስ እናስከትል። ዩናይትድ ስቴትስ ከእስልምና ጋር ጦርነት ላይ አይደለችም ብለዋል ፕሬዚዳንት ባራክ ኦባማ። ሁከተኛ ጽንፈኝነትን መዋጋት በሚል ርዕስ ዋይት ሀውስ ቤተ መንግሥት ባዘጋጀው የሁለት ቀናት ዓለም አቀፍ ጉባኤ ላይ ትናንት ንግግር ያደረጉት የአሜሪካው ፕሬዚዳንት የእርሳቸው ሀገርና አውሮፓ በአንድ ወገን፣ በሌላ ደግሞ እስልምና ትንቅንቅ ውስጥ የገቡ የሚያስመስለን አስተሳሰብ ውድቅ እንደሚያደርጉ አመልክተዋል። እንዲህ አይነቱ አስተሳሰብ ጽንፈኞቹ ወጣት አሜሪካውያንና ሌሎችንም ለማነሳሳትና ለሁከት ለማሳለፍ ጉዳይ እንዲመለመሉ መሳሪያ እየሆናቸው እንደሆነ ፕሬዝዳንቱ ተናግረዋል። የቪኦኤው የዋይት ሀውስ ዘጋቢ ሉዊስ ራሚሬስ ያጠናቀረው ዘገባ አለ፣ ሰለሞን አባቴ ያቀርበዋል። ዩናይትድ ስቴትስ ከሽብር ፈጠራ ጋር የተያያዘ የመካከለኛው ምስራቅ ዘመቻዋን እስካሁን ለነበረው ጊዜ በአመዛኙ እንዲያተኩር ያደረገችው በጦር ኃይል ሆኖ ቆይቷል። አሁን ይላሉ ፕሬዚደንት ኦባማ ወደ ርዕዮተ ዓለምና የአስተሳሰብ ለውጥ ፍልሚያ የመግቢያው ጊዜ ነው። በዚህ የአስተሳሰብ ለውጥ ትግል ለጽንፈኝነት ምልመላ የተጋለጡ ወጣቶችን ቀልብ ለመግዛትና ወደ ሽብር ጎዳና እንዳይገቡ ለመከላከል ነው የፕሬዚደንቱ መልእክት። ፕሬዚደንት ኦባማ ስለ ጽንፈኝነት ሲናገሩ እስላማዊ የሚልን ቅጽል ጽንፈኝነት ከሚለው ቃል ፊት አለመጣፋቸውን እያነሱ ለሚወቅሷቸው ተቺዎች ቀጥተኛና ግልጽ መልስ ሰጥተዋል። ከእስልምና ጋር እየተዋጋን አይደለንም። አሜሪካውያን የእስላማዊ መንግሥት ቡድን ጽንፈኞች እየፈጸሙ ባሏቸው ዘግናኝ አድራጎቶች በእጅጉ ተሸማቀዋል። ከእነዚያ የከፉ አድራጎቶች ፈጻሚዎች መካከል ደግሞ ከራሷ ከአሜሪካ የተመለመሉ ሙስሊም ፍልሰተኞች ይገኙባቸዋል። እነዚያ ምልምሎች ከወጡባቸው ከተሞች መካከል ቁጥራቸው የበዛ የሶማሌ ማህበረሰብ አባላት የሚኖሩባት የሚኔሶታ ግዛት ዋና ከተማ ሚኒያፖሊስ ትገኝበታለች። አድሎ እና ማግለል ወይም በማንነት መለየት፣ ድህነት፣ የትምህርት ጦት፣ ሙስና በወጣቶች ልቦና ውስጥ ቁጣንና ኩርፊያን የሚቀሰቅሱና የሚያባብሱ መሆናቸው ሽብርተኞችን በማኅበራዊ መገናኛዎች በሚያደርጓቸው የመመልመያ ቅስቀሳዎች እንደ መሳሪያ የሚጠቀሙባቸው እንዲህ አይነቶቹን ማኅበረሰብ እንደሆነ በስፋት ይነገራል። ፕሬዝደንት ባራክ ኦባማ ቤተ መንግሥታቸው ውስጥ በጠሩት ዓለም አቀፍ ጉባኤ ላይ ትናንት የእምነት መሪዎችን፣ ፖሊስንና ሌሎችንም ጋብዘው የሁከተኛ ጽንፈኝነትን ስርወ መሠረት ለመቆፈር እየጣሩ ነው ወጣቶቻችንን ለመመልመል የሚጠቀሙባቸውን ቀዳዳዎች ከደፍን በሙስሊም ማኅበረሰቦች ውስጥ የመቻቻልና የአብሮነትን መንፈስ የሚያጠናክሩ ድምፆችን አጉልተን ካወጣን በብዙ የዓለም ሙስሊም ማኅበረሰቦች ውስጥ አሜሪካ ከእስልምና ጋር ትንቅንቅ ላይ ያለች አስመስለው የሚያቀርቧቸውን አባባሎቻቸውን ሁሉ የምናመክንባቸው ወይም ተቀባይነት የምናሳጣባቸው መሆናችንን ልንገነዘብ ይገባል። የስብሰባውና የጥረቱ ዓላማ በየጎዳናና በየመንደሩ ያለውን አሜሪካና ምዕራቡ ከእስልምና ጋር ጸብ ላይ እንዳሉ የሚያስመስለውን ዘይቤ ለመለወጥ የሚያስችሉ መርሃ ግብሮችን መንደፍ ነው። ለምሳሌ በሚኒያፖሊስ አካባቢ የተጀመሩ አንዳንድ አነስተኛ መርሃ ግብሮች አሉ። እነዚህ ሥራዎች የሚንቀሳቀሱት ለዘብተኛ ናቸው በሚባሉ የሃይማኖት መሪዎች ሲሆን ከመካከላቸው በስብሰባው ላይ እየተሳተፉ ያሉም አሉ። ሰዎች ሁሉ በሰላምና ደህንነታቸው ተጠብቆ በመኖር መብታቸው እናምናለን። የሙስሊም ኢማሞች እስልምናን ለሽብር ፈጠራ ድጋፍ መሰብሰቢያነት የሚጠቀሙትን ሁሉ ስናወግዝና ውግዘታችንንም ቀጥለን ቆይተናል። የሚኒያፖሊስ አካባቢ ኢማም አብዲሰላም አዳም ናቸው የሰማችኋቸው። እንዲህ ዓይነት ውይይቶች ከተካሄዱ በኋላ የሚቀጥል ጥያቄ አለ። የመንግሥቱ መርሃ ግብሮች ለምልመላ ተጋላጭ የሆኑትን ወጣቶች ለማለዘብ ያስችሉ ይሆን? የጽንፈኝነትን ክፋቶች ቆመው ይቃወሙ ዘንድ የወሳኝነት አቅምና ጠንካራ ግንዛቤ ይሰጧቸው ይሆን? ከመላ ዩናይትድ ስቴትስና ከስድሳ አገሮች የተውጣጡ ተሳታፊዎች የተገኙበት ስብሰባ ዛሬ እስከ ምሽቱ ውይይቶችና ንግግሮች እየተደረጉበት ይቀጥላል። ወደ መጽሔቱ የትንታኔ ርዕስ ነው የምንሻገረው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሊቢያው ቀውስ ዙሪያ እየተወያየ ባለበት በአሁኑ ወቅት ራሱን እስላማዊ ግዛት በማለት የሚጠራው ሽም ሽብርተኛው ጽንፈኛ ቡድን እዚያች ሀገር ውስጥ እየተጠናከረ መምጣቱ ስጋት ፈጥረዋል ይላል። ቡድኑ ባለፈው ሳምንት መጨረሻ ግብጻውያን ክርስቲያኖችን ቀልቶ የገደለበትን ቪዲዮ መልቀቁን ተከትሎ ነው ግብጽ በአጸፋው የአየር ጥቃት ያካሄደችው። ሄንሪ ሪጅዌል ከለንደን ያጠናቀረውን የዚህን ዘገባ ዝርዝር ቆንጭታ ይዛ ቀርባለች። በዚህ ሳምንት መሀል ትሪፖሊ በሀገሪቱ ሰንደቅ ዓላማ አሸብርቃ ሊቢያውያን የአብዮታቸውን መታሰቢያ አመታዊ በዓል ሲያከብሩ ነው። ከእለት ወደ እለት እየተፈረካከሰች ባለችው ሀገር ብርቅ እየሆነ የመጣ የአንድነት ትዕይንት ነበር። በሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት በኔቶ እገዛ ሞአመር ጋዳፊ ከስልጣን የተወገዱበት አብዮት የዛሬ አራት ዓመት ከተካሄደበት ጊዜ አንስቶ ታዲያ ሀገሪቱ ህግ አልባነትና ሁከት እየተስፋፋባት መሆኑን ተንታኞች ይናገራሉ። የእስልምና መንግስት ሀያ አንዱን ግብጻውያን ክርስቲያኖች አንገታቸውን ቀልቶ ከገደለ ወዲህም ቡድኑ ሊቢያ ውስጥ እየተስፋፋ የሚሄድበት ሁኔታ እየተመቻቸለት ነው የሚል ስጋት ተቀስቅሷል ይላሉ የአውሮፓ የውጭ ግንኙነቶች ምክር ቤት አባሉ ማቲያ ተዋልዶ። ሊቢያን ጂሃዲ አፍጋኒስታን፣ ሶሪያ፣ አሁን ደግሞ ተመልሰው ሊቢያ ውስጥ ውጊያ ላይ የተሰማሩ የሊቢያ ጀሃዳውያን አሉ። ከአንዳንዶቹ አንጃዎች ጋር በግልጽ ኅብረት የፈጠሩ ሌሎች ሽብርተኛ ቡድኖችም አሉ። አንሳር አልሸሪያን ማለቴ ነው። የአንሳር አልሸሪያ ተዋጊዎች ቀደም ብለው ወደ አይሰስ መግባት ጀምረው ሊሆን ይችላል። ሜዲተራኒያን ባህርን ተሻግሮ ደግሞ ጣሊያን ወታደራዊ እርምጃ ልውሰድ አልውሰድ የሚለውን በማጤን ላይ ነች። የጣሊያን የውጭ ጉዳይ ሚኒስትር ፓውሎ ጄንቲሎኒ የጋራ ዓለም አቀፍ ጥረት እንዲካሄድ ጥሪ አቅርበዋል። ልዴቶሪዮራሜንቶ ደላ ሲትዋሲን ሱል ቴሬኖ ኢምፖነ ዱንኩ። ሁኔታው እያሽቆለቆለ መምጣቱ ዓለም አቀፉ ማህበረሰብ በጊዜ አካሄዱን እንዲቀይር የግድ ያደርገዋል። የእስልምና መንግሥት እኮ ሮምን ያልተቆጣጠርኳት እንደሆነ በማለት እየደነፋ ባለበት ወቅት ነው ያለ ነው። እኛም በውጊያው ግንባር ላይ መሆናችን ይሰማናል። የአውሮፓ የውጭ ግንኙነቶች ምክር ቤት አባሉ ማቲያ ተዋልዶ እንዲህ አለ። አረመናያዊና አደገኛ አሸባሪ ድርጅት ደጃፍህ ላይ ሲኖር ማለት ነው። ሊቢያ እኮ በራችን ላይ ናት። ከሲሲሊ የምትርቀው 580 ኪሎ ሜትር ብቻ ነው። ከፍልሰተኛው ተደባልቀው በጀልባ እየተሳፈሩ ሜዲትራንያንን እያቋረጡ ቢገቡስ የሚለው ስጋትም አለ። ከሊቢያ አቅጣጫ የተከሰተው የሽብር ጥቃት አውሮፓ አካባቢዋን ለመጠበቅ አቅም ይኖራት እንደሆነ የሚፈትን ይሆናል ብለዋል። ተወልደው ሚሽን የአውሮፓ ህብረት ያቀረበው እቅድ አለ። እቀባዎችን፣ የሰላም አስከባሪ ተልእኮ ሃሳቦችን፣ የሊቢያን ምጣኔ ሀብት ተቋማት፣ ገንዘቧንና ነዳጇን ለመቀራመት ከሚፈልጉ ተዋጊ አንጃዎች መጠበቅን ዓላማው ያደረገ እቅድ ነው። የእስልምና መንግስት ለሽብር መረቡ ማካሄጃ ወጪውን ለመሸፈን የሊቢያ የነዳጅ ዘይት ሀብት ላይ አይኑን ሳይጥል አይቀርም የሚል ስጋት መኖሩን ክሮስ ቦርደር ኢንፎርሜሽን የተባለ ድርጅት የሊቢያ ጉዳይ አዋቂው ጃን ሃሚልተን አስገንዝበዋል። ይህንን ማድረግ እንኳ የሚችሉ አይመስለኝም። ቢሆንም ቢችሉስ የሚለው ራሱ አንድ የሚያባንን ነገር ነው። አይሰስ ደግሞ ማድረግ የሚፈልገው ይህንኑ ነው። ግብጽ የእስልምና መንግስት ተዋጊዎች ዜጎቿን አርደው መግደላቸውን ተከትሎ ሊቢያ ውስጥ ባሉ የቡድኑ ይዞታዎች ላይ የአየር ድብደባ አካሂዳለች። የግብጽ ፕሬዝደንት አብደልፋታህ አልሲሲ የተባበሩት መንግስታት የጸጥታው ምክር ቤት ዓለም አቀፍ የጥቃት ዘመቻ እንዲካሄድ ፈቃድ እንዲሰጥ ጠይቀዋል። የሊቢያ ጉዳይ ተንታኙ ሃሚልተን ግን ይሄ ለመንግስታቱ ድርጅት ላይመቸው ይችላል ነው የሚሉት። ድርጅቱ በአንድ በኩል በእስላማዊ ቡድኖቹና በሊቢያው መንግስት መካከል የሰላም ድርድር ለማስተናገድ እየሞከረ ባለበት ወቅት በዚያው ላይ ድብደባ መፍቀድ አይቻለውም ነው ያሉት። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አቀናባሪያችን ንጉሥ ታምሬ ትንሻ ነው። ኦድሬስ ሪገስ ነው። አሁን ወደ ተከታዩ ርዕስ ነው የምናልፈው። ወደ አዲስ አበባ ይመልሰናል። በኢትዮጵያ ያሉ አነስተኛና መካከለኛ የንግድ ተቋማት ከሚገጥሟቸው ዋና ዋና ችግሮች አንዱ የገንዘብ አቅርቦት ዝቅተኛነት መሆኑን የዓለም ባንክ ያካሄደውና ዛሬ ይፋ የተደረገው ጥናት አመልክቷል። ከተቋማቱ ሰባ ከመቶ የሚሆኑት ለችግሩ ተጋላጭ መሆናቸውም ተመልክቷል። እስክንድር ፍሬው ተከታዩን ልኮልናል። የአነስተኛና የመካከለኛ ተቋማት የገንዘብ አቅርቦት በኢትዮጵያ በሚል ርዕስ ጥናት ያደረገው የዓለም ባንክ ውጤቱን ይፋ ያደረገው ዛሬ ነው። በዚህም መሰረት አነስተኛና መካከለኛ ተቋማት ከፍተኛ የብድር አቅርቦት ችግር እንዳለባቸው አመልክቷል። ይህ ችግር ደግሞ አብዛኛዎቹን ተቋማት የሚመለከት መሆኑን ጥናቱን ያቀረቡት የዓለም ባንክ ከፍተኛ ኢኮኖሚስት ዶክተር ፍራንሲስኮ ስትሮብ ለጋዜጠኞች ገልጸዋል። ከአነስተኛ የንግድ ተቋማት ሰባ ከመቶ የሚሆኑት ምንም ዓይነት ብድር የማያገኙ አሊያም በከፊል ብቻ የሚያገኙ ናቸው። ይህ ማለት ምንድን ነው? ለውጭዋዊው የገንዘብ ምንጭ ቅርበቱ የላቸውም። ብድር ለማግኘት ያቀረቡት ጥያቄም ውድቅ ተደርጓል ወይም ደግሞ ከፍተኛ ማስያዣ የሚጠይቅ በመሆኑ ለብድር አላመለክቱም። በዚህም ምክንያት የሥራ ፈጠራና ቅጥሮች ተከማችተው የሚገኙት ከአነስተኛ ተቋማት ይልቅ በቆዩና ተለቅ ባሉት ተቋማት መሆኑን ጥናቱ ጠቁሟል። ጥናቱን ያቀረቡት ዶክተር ፍራንሲስኮ ስትሮብ መፍትሄ ያሏቸውንም አብራርተዋል። መፍትሄዎቹን በተመለከተ በሁለት ሊከፈሉ ይችላሉ። አንደኛው የንግድ ባንኮች ወረድ ብለው አነስተኛና መካከለኛ የንግድ ተቋማትን መድረስ እንዲችሉ መርዳት ነው። አነስተኛ የብድር ተቋማት እየሰሩት እንዳለው ስራ ጥሩ ስራ ማለት ነው። ሁለተኛው ደግሞ ለመንቀሳቀስ የሚያስችላቸውን ድባብ መፍጠር ነው። ስለዚህ የገንዘብ ድጋፍ ለማድረግ የሚያስፈልጉትን የገንዘብ አቅርቦት ችግር የማይኖርባቸውን መዋቅሮች መፍጠር፣ የብድር ማስያዣ የማይጠየቅባቸውን ሁኔታዎች ደግሞ የመረጃ ስርዓቶች መፍጠር፣ የአበዳሪው መብትና አስገዳጅ ሁኔታዎች የሚመለከተውንም የፍትህ አካሄድ መገምገምና የመሳሰለው ሊሆን ይችላል። የጥናቱን ውጤት የተቀበለው የኢትዮጵያ መንግስት በአነስተኛና ጥቃቅን ተቋማት ላይ እየሰራ ላለው ስራ ግብአት ሊሆን እንደሚችል አመልክቷል። የከተማ ልማትና ኮንስትራክሽን ሚኒስትር ዴታ አቶ ደሳለኝ አምባው ለጋዜጠኞች ሲናገሩ ይህንኑን ያብራሩት። የአነስተኛና መካከለኛ የምንላቸውን ደግሞ የፋይናንስ ችግራቸውን መፍታት አለብንና ተገቢ ነው። ይህን ለመፍታትም አንድ እዛው ተሞክሮ ወደን አብረና ካጠናነው ሰዎቹን አግኝቻቸዋለሁ። የወርልድ ባንክ ስታፍ አብረውን የነበሩት የበሴቶች ኢንተርፕረነርሺፕ አንድ ሞከር ነው። አምስት ስድስት ከተሞች ነው መሰለኝ አዲስ አበባ፣ ሀዋሳ፣ አዳማ፣ ባህር ዳር እና መቀሌ ላይ የተሞከራል። ድሬዳዋ ይጨምራል ስድስት ከተሞች ላይ በሴቶች ሞከር ነው። ብሔራዊ ልማት ባንክ ገንዘቡን በዓለም ባንክ ለገንዘብ ና ኢኮኖሚ ልማት ሚኒስትር ገንዘብ ና ኢኮኖሚ ልማት ሚኒስትር ለዴቨሎፕመንት ባንክ እንግዲህ፣ ዴቨሎፕመንት ባንክ በፊት የሚያበድረው መካከለኛ ና ከፍተኛ ብቻ ነው፣ ኢንዱስትሪ ብቻ ነው። ለጥቃቅና ለአነስተኛው አያበድርም። ዴቨሎፕመንት ባንክ ለማይክሮ ፋይናንሶቹ እንደ ሆልሴለር ሆኖ ለአነስተኛ ፋይናንስ ተቋማት ለምንላቸው ለተመረጡ ለተወሰኑ የግልም በከፊል መንግስት ያለባቸው ለምሳሌ ደደቤት አማራ ክልል አክሲ የምንለው ኦሮሚያ፣ የግልም አሉ አንድ ሁለት። ለነሱ ማበደር በባንኩ አማካኝነት አበደሩ፣ ለሴቶች አሁን። ያ ውጤታማ ሆኗል። እኛ ገርም ይሄ ፕሮጀክት ይህንን ማስፋት ነው። አሁን ይሄ ጥናት የሚያመለክተው እናስፋና ልማት ባንክ ብቻ ለአነስተኛ ጥቃቅን፣ ለአነስተኛ ፋይናንስ አቅራቢዎች የሚሰጠውን ወደ ኮመርሻል ባንክ ወደ ንግድ ባንክ የምንወሰደው በንግድ ባንኩም የግሉም መንግስትም እንዲሳተፉ እናድርግበት እናድርግ የሚል ጥናት ነው። ይህም ሆኖ የኢትዮጵያ መንግስት ጥቃቅንና አነስተኛ ተቋማትን ለመደገፍ ስራዎችን ሲሰራ መቆየቱን ሚኒስትር ዴታው አመልክተዋል። ከ2003 ዓ.ም ጀምሮም ስድስት ሚሊዮን የስራ እድል በእነዚሁ ተቋማት መፈጠሩን አስረድተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ መጨረሻው የመጽሔቱ ትንታኔ ርዕስ ስንለፍ ይህም እዚያው አዲስ አበባ ያቆየናል። በአዲስ አበባ ዩኒቨርሲቲ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ተባባሪ ፕሮፌሰር የሆኑት ዶክተር መረራ ጉዲና የስራ ኮንትራታቸው መቋረጡ ከትምህርት ክፍሉ ሊቀመንበር ተቃውሞ ገጥሞታል ይላል። በዚህ ኃላፊነት ሁኔታ በኃላፊነት የመቀጠሉ ከሞራል አንጻር ተቀባይነት የለውም ያሉት የዚሁ ሁኔታ በኃላፊነት መቀጠሉ ከሞራል አንጻር ተቀባይነት የለውም ያሉት የዚሁ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ሊቀመንበር ዶክተር ካሳሁን ብርሃኑ የመልቀቂያ ደብዳቤ አስገብተዋል። የዩኒቨርሲቲው ውሳኔ ፖለቲካዊ ነው ያሉት ዶክተር መረራ በበኩላቸው ጉዳዩን ወደ ፍርድ ቤት እንደሚወስዱትም ተናግረዋል። አሁንም እስክንድር ፍሬው በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ሊቀመንበር የሆኑት ዶክተር ካሳሁን ብርሃኑ ለመገናኛ ብዙሀን አዲስ አይደሉም። ለሀገር ውስጥም ሆነ የአሜሪካ ድምፅን ለመሳሰሉ የውጭ ሀገር የመገናኛ ብዙሀን ትንታኔዎችን ሲሰጡ ይታወቃሉ። ጥር 21 2007 ለዩኒቨርሲቲው የሶሻል ሳይንስ ፋክልቲ በጻፉት ደብዳቤ ግን በተለይ ከትምህርት ክፍሉ ሊቀመንበርነታቸው ለመልቀቅ መወሰናቸውን አመልክተዋል። ዶክተር ካሳውል ለዩኒቨርሲቲው የጻፉትን የመልቀቂያ ደብዳቤ ተመልክቻለሁ። ምክንያታቸው በዚሁ በፖለቲካል ሳይንስና ዓለም አቀፍ ግንኙነት የትምህርት ክፍል ተባባሪ ፕሮፌሰር የሆኑት የዶክተር መረራ ጉዲና የስራውል በዩኒቨርስቲው ከፍተኛ አመራሮች እንዲቋረጥ መደረጉ ነው። ዩኒቨርስቲው ውሳኔውን እንደገና እንዲያጤነው ጠይቀው እንደነበር ዶክተር ካሳሁን በደብዳቤው አስታውሰዋል። ከሊቀመንበርነታቸው ለመልቀቅ የወሰኑትም የዩኒቨርስቲው አስተዳደር ለትምህርት ክፍሉ ጥያቄና ፍላጎት ምላሽ ባለመስጠቱ እንደሆነ አስታውቀዋል። የትምህርት ክፍሉን እያስተባበርኩ መቀጠሉ ከሞራልም አንጻር ተቀባይነት እንደሌለው ይሰማኛል ነው ያሉት ዶክተር ካሳሁን። እናም ከመጋቢት አንድ 2007 ጀምሮ ከሊቀመንበርነታቸው እንደሚለቁ ይፋ አድርገዋል። በጉዳዩ ላይ የበለጠ አስተያየት ይሰጡኝ ዘንድ ዶክተር ካሳሁንን በአካልም ሆነ በስልክ ለማግኘት ያደረግኩት ጥረት አልተሳካም። ሊቀመንበሩ ደብዳቤ መጻፋቸውን እንደሚያውቁ የገለጹት ዶክተር መረራ ጉዲና ግን ሌሎች መምህራንም ቢሆኑ በዩኒቨርሲቲ ውሳኔ ማዘናቸውን ተናግረዋል። አብሬ የማስተምራቸውም የዩኒቨርሲቲ ብዙ የማውቃቸው ሰዎች በዚህ ምክንያት ያላዘነ የለም። እኔን የሚያቀኝ እኔን ያስተማሩ ሰዎች አሉ ዩኒቨርሲቲ ውስጥ ኃይለ ሥላሴ ዘመን እኔን ያስተማሩ ሰዎች አሉ። ደግሞ እኔ እስከማውቀው ድረስ ማንም የዩኒቨርሲቲ ማምር የጡረታ ማራዘሚያ ጠይቆ የተከለከለ የለም። ዶክተር መረራ ጉዲና ከአዲስ አበባ ዩኒቨርሲቲ መምህርነታቸው በተጨማሪ በተቃዋሚ ፓርቲ መሪነታቸውም ይታወቃሉ። ከኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ ጋር የተዋሃደውን የኦሮሞ ብሔራዊ ኮንግረስ ኦብኮን የመሰረቱት እርሳቸው ናቸው። በአሁኑ ጊዜም የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የውጭ ግንኙነት ኃላፊ ሆነው በማገልገል ላይ ይገኛሉ። አድሎ እየተደረገብኝ ያለውም በዚህ የፖለቲካ ተሳትፎ ምክንያት ነው ይላሉ። ሌላ ምክንያት የሚያስበው ነገር የለውም። ከሀያ ስምንት ዓመታት ውስጥ አንድም ቀን

መልስ እንግዲህ ከሚመለከታቸው የመንግስት ባለስልጣናትም መስሪያ ቤትም አዲስ አበባ ዩኒቨርሲቲ ብቻ ሳይሆን ይጠብቃለሁ። ዞሮ ዞሮ ግን በጣም አሳዛኝ፣ ከሕግም ከሞራልም ከብዙ ነገሮች ውጭ የወጣ ይመስላል። የአዲስ አበባ ዩኒቨርሲቲና የዶክተር መረራ ጉዲና ውዝግብ የጀመረው የጡረታ ጊዜያቸው መድረሱን ተከትሎ ነው። ሌሎችም እንደሚያደርጉትና እንደሚፈቀደውም የሶስት ዓመት የጥሮታ ማራዘሚያ ጠይቀው እንደነበር ዶክተር መረራ ይናገራሉ። ባልታወቀ ምክንያት ግን ተከለከልኩ ባይ ናቸው። እናም ሌላው አማራጭ በትምህርት ክፍሉ ፍላጎት በኮንትራት መቀጠር ነበርና ይህንን ውል መፈራረማቸውን አስታውሰዋል። የሶሻል ሳይንስ ፋክልቲና የፖለቲካል ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል ቅጥሩን እንዳጸደቁትም ገልጸዋል። እርሳቸው እንዳብራሩት ቅጥሩን የተቃወመው የዩኒቨርሲቲው አስተዳደር ግን ደሞዝ እንዳይከፈላቸው ምክንያት ሆኗል። ላለፉት ሰባት ወራትም ያለ ደሞዝ እየሰሩ መሆኑን ጠቅሰዋል። የዩኒቨርሲቲው አስተዳደር እስካሁን በጉዳዩ ላይ የሰጠው አስተያየት፣ ያወጣው መግለጫ የለም። ከአስተዳደሩ ምላሽ ለማግኘት ቀደም ሲል የተደረጉ ጥረቶችም እንዳልተሳኩ ይታወሳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምትከታተሉት በ25 እና በ30 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። ስርጭቱ እስከ ምሽቱ አራት ሰዓት ይቀጥላል። ንጉሡ ታምሬ ፕሮግራም ይመራል። ኦድሬስ ሪጌስ ፕሮግራሙን በምህንድስና ይቆጣጠራል። አስተያየት ልካችሁልናል። 2022059942 የውስጥ መስመር 14 ላይ ልካችሁ እሱን ለዛሬ የመረጥናቸውን እናሰማለን። አለው ቪኦኤ በመጀመሪያ የከበረ ሰላምታ ይና አቀርባለሁ። የዘወትር አድማጫችሁ መልአኩ በየነ ሚሻነኝ ከአሜሪካን ዛሬ የካቲት አስራ ሁለት በመላው አዲስ አበባ በፋሽስት ኢጣሊያን የተጨፈጨፉ ኢትዮጵያን ማዕታት ሁሉ የምናስብበት ቀን ነው። መቼም እነኝን ስማዕታቶች የምንረሳቸው አይደለም። ሆኖም ግን ዛሬ በዓለማችን ላይ በቅርቡ በግብጽ እዘ ክርስቲያኖች ላይ የተፈጸመው የሰው ልጆች ሊያደርጉት የማይገባቸው ፍጹም አረመናዊ ተግባር፣ የክርስትናም እምነት ሆነ የእስልምና እምነት ተከታዮች ሁሉ ልናወግዘው ይገባል። ይህ በአለማችን እየተካሄደ ያለውን የሰው ልጆች ሊፈጽሙት የማይገባው ጭካኔ የተሞላበት ግፍና መከራ መላው አለም ሊያወግዘው ይገባል። ወገኖቼ ሁላችን የአዳምና የሔዋን ልጆች ነን። እንደየ የእምነታችን ጸልየን አምላካችን ፍቅር አንድነት ሰላምን ለአለም እንዲያመጣ እንጸልይ። በጾም በጸሎት ያላችሁ እኛ የኢትዮጵያን ወገኖቻችሁን በስደት እንደወጣን እንዳንቀር ስደታችን አብቅቶ አምላካችን እስራኤልን ባሮች ከፈርኦን አገዛዝ ነጻ ያወጣ አምላክ እኛንም ለቅድስቲቱ አገራችን እንዲያበቃን ይቅር ለእግዚአብሔር ተባብለን እጅ ለእጅ ተያይዘን ለትንሣኤ እንዲያበቃን እንጸልይ ይላለሁ። ዛሬ በግፍ ታስራችሁ በመንገላታት ላይ ያላችሁ ፍትህ ያጣችሁ ወገኖቼ በሕመምና ባልጋ ቁራኛነት የምትገኙ ወገኖች ሁሉ አምላካችን በምሕረቱ በቸርነቱ ይጎብኛችሁ። ኢትዮጵያና ሕዝቧን እግዚአብሔር ይባርክ። ሌዎች አመሰግናለሁ። መልካም ቆይታ ይሆንላችሁ። አስተያየታችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም እንድትሳትፉ እንደወትሮ ሁሉ እንጋብዛለን። አድማጮች፣ እዚህ ግድም ታዲያ በሙዚቃ ፋታ የምንወስድበት ነው ሰዓቱ። የህልሜ ጓደኛ ይላረሱ በሞቀ እንቅልፍ በሌሊት በህልሜ በህልሜ አየኋት፣ ብንን ብዬ ስነ ቃማ ከአጠገቤ ሰው የለማ። የምኞት ፈረስ ልጓም አልባ ርቃላያት ወይንም ቀርባ ተዋታ አርገኝ ጉም ዘጋኝ የምድር ሰማይ ጌታ አዳኝ፣ የማላውቅሽ ፍቅረኛ የህልሜ ህልሜ ጓደኛ፣ ማትመጪ ከሆነ በህልሜ ደግሞ ይሰበር ወይ ጎኔ። ዳዊት ጸጋዬ ነው እና na bauni, de moi se per godni, fa la ne belo, mi sto lo solo, am la pat ga betu, i ta belen ki jetu, kel tu te blo, si na kare sa ma gut, tergu male wat belo, de rasen en fetta Don't you, Yenny, anyway And in the say, and Ferra us, <laughs> and the say. in Nagari, Babo, that you by ትመጣለች። ወይዘሪት ከን ህልሟ ጨዋታ ዳዊት ጸጌ ነበር ይጫወታልን። ዳዊት እናመሰግናለን። አድማጮች የምትከታተሉት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉ አክብድና አዲሱ አበበን። ሁለተኛውን አጋማሽ ስርጭት በርዕሰ ወሬዎቹ ልንጀምር አልቻልም፣ ሰአቱ ትንሽ በመሄዱ ኋላ ጊዜ ካለን እናሰማለን። የፕሮግራሙ አቀናባሪ ንጉሶ ታምሬ መሆኑንም በዚህ አጋጣሚ እንገልጣለን። ኦዴስ ሪገስ የቴክኒክ መሐንዲሱ ነው። አሁን እለቱን አስመልክቶ ወደ ተሰናዳ ና ለዚህ ክፍል ቀዳሚ ወደሆነ ቀደም ብለንም ወደ አስተዋወቅ ናቸው ቅንብር ነው የምናመራው የካቲት አስራ ሁለት የኢትዮጵያ ሰማዕታት ቀን ዛሬ የካቲት አስራ ሁለት የኢትዮጵያውያን ሰማዕታት መታሰቢያ ቀን ነው። እለቱ ለሰማዕታቱ መታሰቢያ በቆመበት በአዲስ አበባ ስድስት ኪሎ ሐውልትና በቅዱስ ሥላሴ ካቴድራል በጸሎ ተፍታሕ ሥነ ሥርዓት ይዘከራል። የዘንድሮው ለሰባ ስድስተኛ ጊዜ ነው። ንጉሤ አክሊሉ መታሰቢያውን ላይ ተገኝቶ የሚከተለውን ልኮልናል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚደንት ልጅ ዳንኤል ጆቴ መስፍን በቅድስት ሥላሴ ካቴድራል በዓሉን አስመልክተው በተለይ አዲስ አበባ ውስጥ የዛሬ ሰባ ስምንት ዓመት የተፈጸመውን አስከፊ ታሪክ በማንሳት የሚከተለውን ተናግረዋል። በተደረገው አስጠቃቂ ዛፋ ግማሾቻችሁ ተርፋችሁ እዚህ ለመገኘት አቁቷቸኋል። በዛን ዕለት ወንድ ሴት፣ የሃይማኖት አባቶች በእስልምናም በኦርቶዶክስ ቸርችም ያሉት ሁሉ በአንድነት በግራዚያኒ ትዕዛዝ በጥቁር ሸሚዝ ለባሾች የኢትዮጵያ ደም የፈሰሰበት ቀን ነው። ይህንን ቀን በየዓመቱ የምናከብርበት ይህ ዛሬ ሰላም አግኝተን መተንፈስ የቻልንበትን ቀን ለማስታወስና እግዚአብሔርንም ለማመስገን ነው። ልጅ ዳንኤል ጆቴ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚደንት፣ ጀግኖቻቸውን ደግሞ ሲያወድሱና ሲያመሰግኑ ለብዙ ሰው የእናንተ ጀግንነት የሰራችሁት በተራራው በገደሉ አጥንታችሁን እየከሰከሳችሁ ደማችሁን እያፈሰሳችሁ የሄዳችሁትን እንደ ታሪክ ሆኖ መቅረት የለበትም። የእናንተ ስራ ህያው መሆን አለበት። ይህም ስለሆነ ነው በተደጋጋሚ በየዓመቱ የካቲት አስራ ሁለትን የምናከብረው። አርበኞች የካቲት አስራ ሁለትን ብቻ አይደለም የሚያከብሩት የካቲት ሀያ ሶስት አለ። የአድዋ ድል ያደረግንበት ዓለም ላይ ኢትዮጵያ ምን እንደሆነች ያሳወቅንበት ለጥቁር ህዝቦች ምሳሌ ሞክሪያ የሆንበት ጉልበት አለኝ ብሎ የሚመጣውን በፈለገው አይነት በጦርና ጋሻ የመለስንበትን ከል ያድዋ በዓሉ ከዛም አልፎ ሚያዝያ ሀያ ሰባት የሁላችንም የኢትዮጵያ ህዝብ በሙሉ ንጉሱ ራሱ ደጃዝማቹ፣ ገበሬው፣ እረኛው፣ አታክልቱ፣ መሬቱ ሁሉ ተነቃንቆ አሻፍረኝ ብሎ በድጋሚ የመጣውን ጣሊያን የፋሽስት ጣሊያን ለመዋጋት ያደረገበት የአምስት አመት ትግል ነው። ያ የአምስት አመት ትግል እየደረሰ መሄድ የለበትም። እኛ ላፊዎች ነን፣ ጊዜያችንም አጭር ነው። አንዳንዶቻችንም እየደከምን ነው። ያለፈው አመት ማያችሁ አንዳንድ አባቶቼ ዛሬ በከዘና ሳያችሁ ውስጤ ይጨነቃል። ነገ እኔም ወደዛው ብሄድም ከተፈጥሮ ህግ ጋር መከራከር ስለማይቻል በጸጋ መቀበል ይኖርብናል። ይህ ሲሆን ግን ታሪካችሁ መጥፋት የለበትም። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር በዚህ አይነት ሁኔታ ባደረጉት ንግግር ለጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ለአንድ አርበኛ በየቀኑ ስድስት ብር በወር መቶ ሰማንያ ብር ያህል ሂሳብ እንደሚከፈል ጠቅሰው ባለፈው አመት ላይ ይህን የቀን ስድስት ብር ሂሳብ ወደ ሰላሳ ብር ለማግባት ጥረት ሲደረግ መቆየቱን አስታውሰው ያ ዘንድሮ ባይሳካም በሚቀጥለው ጊዜ ይሆናል ብላችሁ ተስፋ አድርጉ ሲሉ ጀግኖቹን አበረታታዋቸዋል። እዚያው ቅድስት ስላሴ ካቴድራል ያገኘሁት አንድ ብቸኛ ወጣት ዘካሪያስ አበበ ይባላል። የባቡር ምህንድስና ትምህርት የዘንድሮ አመት ተመራቂ ነው። እንደ አጋጣሚ ደግሞ ዘካሪያስ ዛሬ ሀያ ሰባተኛ አመት የልደት በዓሉን ያከብራል። እሱ ከተናገረው እንደገና በዛ ድል በመሸነፉ ጠጥቶት ወይም ራሱ ማጠናከው በድጋሚ ወደ ኢትዮጵያ እንደመጣ ነው እና በዛም ጊዜም በመጣም ጊዜ ለአምስት አመት ኢትዮጵያን ለመቆጣጠር አሰበ፣ ግን አልተሳካለትም። ጀግኖች አርበኞች ሰላምን አልሰጡትም ነበረ እና ብዙ የኢትዮጵያ ሕዝቦች ወደ ስድስት ኪሎ አካባቢ ወደ ሰላሳ አምስት ሺህ የሚጠቁ ንጹህ ኢትዮጵያውያን ዜጎች ላይ ከፍተኛ የሆነ ጭፍጨፋ አድርጓል። ምክንያቱም ለመበቀል ነው አመጣቱ እና ይህ ቀን ወደፊትም ወጣቱ ሁሉንም ቀስቅሶ መረሳት የሌለበት ትልቅ በዓል ነው። ምክንያቱም ለምሳሌ አሁን ያደጉ ሀገሮችን እና አሜሪካንን ለምሳሌ እንመልከት። አንድ ዜጋ በሌላ ሀገር እንደዚህ ጥቃት ቢደርስበት ምን ያህል ዋጋ ትከፍላለች? ለዛ ለአንድ ዜጋ እና እኛስ ደግሞ ለዚህ ሁላ ሕዝብ ሰላሳ አምስት ሺህ ማለት በጣም ቀላል አይደለም። ይህ ሁላ ደም አዲስ አበባ ምድር ላይ ፈሷል። እና እንዲህ በቀላል የምናልፈው ታሪክ አይደለም። በመሀል ላይ የታሪክ መቆራረጥ ቢኖርም ሀገራችን ስቴብል ሳትሆን ቀርታ ማለት ነው። እና ይህን ግን አሁን ያለበት አሁን ያለው ትውልድ በጣም ተሰምቶት ታሪኩ ቀጣይነት እንዲኖረው እና በደማቅ ሁኔታ እንዲከበር መንግስት ትልቅ ስራ በመሀል ቢሰራ ማለት ነው። አሁን እንዳየኸው እዚህ ስናይ ወጣት የለም፣ ሽማግሌም የለም፣ ሰው የለም እንደው የተወሰኑ ጥቂት አርበኞች ናቸው። እንዴት አየው። እውነት ነው። እኔ በጣም ያዘንኩት እውነት በጣም ነው ያዘንኩት። ያው በየዓመቱ እመጣለሁ አያለው ምንድን ነው የታዘብኩት የእነሱን ቁጥር በጣም እየቀነሰ እየመጣ ነው። በዛ ላይ ደግሞ ወጣቱ በዚህ ሰዓት ያለው ደግሞ ከጎናቸው አይደለም። ወጣቱ ማለት ነው። ምናልባት ከህወሓት አርበኛ አመት በታሰቢያ ጋር የተጋጨ ባህል ሊሆን ይችላል። ያም ሆኖ ግን የተለያዩ የመንግስት አካላት መጥተው ባህሉን አብረው ቢያከብሩ የተወሰኑት ማለት ነው ወጣቱም ደግሞ አገር በወዳድ ሆኖ መቶ አብረዋቸው ቢያከብር። ላለሁ አድማጮች፣ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚደንት ልጅ ዳንኤል ጆቴ መስፍንንና ወጣት ዘካሪያ ሳበበን አመስግኜ የዛሬውን የሰማዕታት ዕለት መታሰቢያ ዝግጅቴን በዚሁ አበቃለሁ ደህና ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች ቀጥሎ የሳይንስ ፕሮግራም አዘጋጅና አቅራቢ ሰሎሞን ክፍሌ። የዓለም ሕዝብ ቁጥር በመጪዎቹ 35 ዓመታት በአውሮፓውያኑ የዘመን አቆጣጠር በ2050 ዓ ም ማለት ነው ከዘጠኝ ቢሊዮን በላይ ይሆናል። ይህ ቁጥር እንዲህ እያሻቀበ በሄደ መጠን ታዲያ የምግቡን ፍላጎት በዚያው ፍጥነትና ስፋት ያድጋል። በተለይ ወደ ብልጽግናው እየገቡ ናቸው በሚባሉት ሀገሮች ውስጥ የሥጋና የሥጋ ውጤቶች የሆኑ የምግብ ምርቶች ፍላጎት በእጅጉ እየጨመረ ነው። በእነዚያ ሀገሮች የምዕራቡን የአመጋገብ ዘዬ መቅዳት፣ እንደ ምዕራቡ መሆን፣ ምዕራቡን መምሰል፣ እንደ ምዕራብ መብላት መጠጣት፣ ቄንጥም ልማድም እየሆነ ሲመጣ በጉልህ ይታያል። ይህ የምዕራብ ምግብ እኮ በቅባት በስኳርና በጨው የታጀለ ሰውን እንደ ስኳር የደም ዝውውር ሥርዓትና የልብ መታወክ ካንሰርና ያለ አግባብ ወይም ከልክ ባለፈ ወይም በተዝረከረከ ሁኔታ መወፈርን ለመሳሰሉ ተላላፊ ያልሆኑ በሽታዎችና ሥር ሰደድ የጤና ችግሮች እየዳረገ የሚገኝ መሆኑ በደንብ ይታወቃል። መዘዞቹ ሁሉ በየዕለትና በየራሳችን በየአጠገባችንም ሕይወት የምናያቸው ናቸው። አሁን ታዲያ ይህ ቅጥ ያጣ የምዕራብ አመጋገብና የሥጋው መብዛት ጤና እያሳጣ ያለው እንዲህ ሰውን ብቻ አይደለም። ከዚያም ተረማመድና የምድራችንን ጤና ራሱንም በእጅጉ እያወከ መሆኑን፣ መዘዙም ሩቅ የሚሄድና አስጨናቂ እንደሆነም ኔቸር ክላይሜት ቼንጅ የሚባለው የተፈጥሮ አካባቢ ሳይንስ መጽሔት ላይ የሰፈረው የጥናት ሪፖርት ይናገራል። በኬምብሪጅ ዩኒቨርሲቲ የማቴማቲካል ባዮሎጂ ወይም ሂሳባዊ ስነ ህይወት መምህር የሆኑት ፕሮፌሰር ክሪስ ጂሊያን ከዚህ ጥናት ጸሐፊዎች አንዱ ናቸው። ከጥናታቸው የበዛው ክፍል የሚያተኩረው የምግብ ምርት ሥራው እየበዛና እየሰፋ በሄደ መጠን በመሬት አጠቃቀም ላይ ያለውን ጫና በማሳየት ላይ መሆኑን ይናገራሉ። ወደፊት እየተጓዝን በሄድን መጠን ይህ ጉዳይ ከዋናዎቹ ችግሮች አንዱ እየሆነ ይቀጥላል። በተፈጥሮ ጥበቃ ላይ ብዙ መዘዝ አለው። በብዝሃ ህይወት ላይም እንዲሁ መዛባትን ያስከትላል። መሬትን ለሌላ ጉዳይ በመጠቀም ላይም እንዲሁ ጫና አለው። ለምሳሌ ለማደራጀት፣ ለኃይል አቅርቦት እንዲሁም የውሃን አጠቃቀም ለመሳሰሉት ማለት ነው። ሰብን ለማምረት ለማብቀል፣ ለከብቶች መኖ ለማዘጋጀትና ከብቶችን ራሳቸውንም ለማርባት እንዲሁ በቂ መሬት ይኖረን እንደሆነ ማሰብ ይኖርብናል። ለምግብ ምርት ሲባል የሚታረሰው መሬት እየሰፋ መሄድ ውድ ዋጋ ያስከፍላል ይላል ይህ ጥናት። ለምሳሌ ለእርሻ ማሳ ሲባል ብዙ ዛፍ የመመንጠሩ ነገር የበዛ የተቃጠለና በካይ ጋዝ በአካባቢ አየር ውስጥ እንዲከማች ሁኔታዎችን ይፈጥራል። ከሁሉም በፊት ማሰብ ያለብን ያለ እርሻ የምንፈልገው መሬት ከየት ነው የሚመጣው ብለን ነው። አብዛኛው እኮ ይገኛል ተብሎ የሚታሰበው ተነክተው ከማያውቁ ድንግል ጫካዎች ነው። እነዛን ጫካዎች ስትጨፈጭፍ የምትቆርጠው የተቃጠለውን ጋዝ ወይም ካርቦን ዳይኦክሳይድን ወደ ውስጣቸው እየሳቡ በራሳቸው ውስጥ ይዘው የኖሩ ዛፎችን ነው። እናም ዛፍን መቁረጥ ማለት በአየሩ ውስጥ ሙቀት አማቂ ጋዞችን ማብዛት ማለት ነው። ጁልያን እንደሚሉት ዛፍ መቁረጡ ብቻ ሳይሆን ምግብ ማምረት ራሱ ሚቴን የሚባለውን ጎጂ ጋዝ ወደ ከባቢ አየሩ በብዛት ማስገባትም ነው። ከብት እርባታው እየሰፋ ሲሄድም እንስሳቱ ራሳቸው የሚያወጧቸው ሙቀት አማቂ ጋዞች መጠን ግዙፍ ነው የሚሆነው። ሚቴን ጋዝ ከእንስሳቱ፣ ከአትክልትና ከሰብሎቹ በተጨማሪም ለማዳበሪያነት ከሚውሉት ኬሚካሎችና የተፈጥሮ ግብአቶችም ይወጣል። ጥናቱ እንደሚያሳየው በደን ጭፍጨፋው፣ በምግብ ምርቱ፣ በከብት እርባታው፣ በማዳበሪያ አጠቃቀሙ ምክንያት ወደ አየሩ የሚገባው በካይና ሙቀት አማቂ ጋዝ መጠን እስከ ሰማንያ ከመቶ ይደርሳል። ሰዎች ለመመገብ የሚመርጡት ሁሉ ወደ አየሩ የምናስገባውን የጋዝ መጠንና አይነት ይወስናል ይላሉ ፕሮፌሰር ጅሊያን። ለብዙ ሰዎች የሥጋ ጣዕም ያስደስታቸዋል። ግሩም ነው፣ ይጣፍጣል፣ የተለያየ ጣዕም አለው። ማዕድ ቤት ውስጥም በሥጋ ጣዕም የበዛ አይነት ምግቦችን ማዘጋጀት ይቻላል። በእርግጥ በአትክልትም እንዲሁ በጣም ብዙ ጣዕም ያላቸው ምግቦችን ማዘጋጀት ይቻላል። ነገር ግን ዘንድሮ እኮ ድሮ ከምንበላው ሥጋ የበለጠ የምንመገብ ብዙዎች ነው። የምግብ ምርት ለብዝሃ ሕይወቱ መጥፋትና ለአካባቢ ብክለትም የሚያበረክተውን አስተዋጽኦ ጥናቱ በዝርዝር አሳይቷል። እናም ሙቀት አማቂ ጋዞችን ለመቀነስ ብክለትንም ለመቆጣጠር አመጋገባችንን ማስተዋል መፈተሽና ሥርዓቱን መለወጥ መቻል አለብን፣ በርቀትና በቅንነት የምናስብ ከሆነ ይላሉ የካምብሪጅ ዩኒቨርሲቲው ተመራማሪና መምህር ፕሮፌሰር ጂሊያን። በእርግጥ ቀላል ፈተናና ሥራ አይደለም። በምግብ ምርትና አቅርቦት ሰንሰለት ውስጥ ያለውን ብክነት መቀነስና ማስወገድም ለአካባቢያችንና ለዓለማችንም ዘላቂ ጣፍንታ የሚኖረው አስተዋጽኦ ብዙ ነው። በየዓመቱ እኮ የሰው ልጅ ከሚያመርተው አንድ ሦስተኛው ይባክናል። ይህ ማለት ደግሞ በዓለም ዙሪያ አንድ ነጥብ ሦስት ቢሊዮን ቶን ወይም ዐሥራ ሦስት ቢሊዮን ቁንታል እህል ነው ተመርቶ ሳይበላ የሚጠፋው የሚባክ ነው። ይህ ጥናት ያክልና ሰው ሁሉ ደርሶ ቅጠል በሊታ ይሁን ማለት ሳይሆን፣ ምክርና ድምዳሜው አመጋገባችን የታሰበበት ትርጉም ያለውና ከጉዳቱ ጥቅሙ የበዛ ይሁን ነው፣ ለሰውም ለምድርም። ዛሬ እረፍት ላይ ያለው ሰሎሞን ክፍሌ ስሙ ሳይነሳ እንዳይውል የፈለግኩ ይመስላልና የሳይንስ ፕሮግራም አዘጋጅ አድርጌ አቅርቤዋለሁ። ይቅርታ አድማጮች። ያዳመጣችሁት የሳይንስና የተፈጥሮ አካባቢ አዘጋጅና አቅራቢ ሰሎሞን አባተን ነው። አሁን ወደሚቀጥለው ፕሮግራም እናልፋለን። የመጨረሻው ዝግጅታችን ባህልና ማህበረሰብ ባህልና ማህበረሰብ። አሉላ ምንድን ነው? ዛሬ ያለ ትላንት ጀመር አለ ጨረፍታ ትንሽ ጠቆም አድርገናል። ልክ ነው። አዲሱ ብዙ ጊዜ የሚያነጋግር በራዲዮ መጽሔትም ጀመር አድርገነዋል። ምናልባትም ብዙ ተከታታይ ዝግጅት እናቀርባለን። አስተያየት ሰጪዎቻችንም አጽንዖት ሰጥተው ያቀረቡበት ነው። በርከት ያለው አስተያየት ደርሰውናል። የተወሰኑት ከትላንት በስቲያ ያቀርበዋል። የአማርኛ ንግግር ግድፈቶችን ነው በተለይ በመገናኛ ብዙሀን ላይ የመጣ የሚስተዋለውና የተለመደ የተሳሳተው መንገድ ልክ እየመሰለ የመጣበት ሁኔታ የምንመረምርበት ነው። እንደ ገለጽኩልህ ትላንትና ሶስት የባለሙያዎችን ጋብዘናል። የአዲስ አበባ ዩኒቨርሲቲ ምሁራን፣ የቋንቋ ምሁራን፣ የቋንቋና የስነ ልሳን ምሁራን ናቸው። እንዲያውም እነሱ በሚያስተዋውቁበት እንነሳል። ይሄ ነገር ግን ምሁራን እኮ በሚሰጡት ምክር የሚጠፋ ወይም የሚሻሻል አይመስለኝ። ሰው ሆም ብሎ ፈሊጥ አርጎት ወይም ደግሞ ቀንት ነው ነው። አንድም ደግሞ አንድ አድማጭ እንዳሉት የመማር ምልክት እናደርገዋለን። እንግዲህኛ መደባለቅ አለመሆኑን እንግዲህ መጠቆሙ ነው። አንዱም እንዳልከው ግን ወደ ግለሰቦች የሚመጣ ነው፣ ኃላፊነት መውሰድ የተሳሳተ ነገር እንደ ትክክል አድርጎ መቀበል ትክክል እንደማያደርግ ማየት ነው። ከውይይቱ የተወሰኑ ቁም ነገሮችን ገበኛለን። ራሳቸውን ያስታውሱናል። ሀቤል አዳሙ ይባላለሁ የማስተምረው አዲስ አበባ ዩኒቨርሲቲ ነው። ከዛም በተጨማሪ የአዲስ አበባ ዩኒቨርሲቲ የማህበረሰብ ሬዲዮ ስራ አስኪያጅ ነው እየሰራ ያለው። ዘላለም ሌዮ ይባላለሁ በአዲስ አበባ ዩኒቨርሲቲ የስነልሳን ትምህርት ክፍል መምህር ነኝ። አንድ ሀያ አምስት ዓመት አስተማርኩ ይሁ በኢትዮጵያ ቋንቋዎች ላይ ጥናት አደርጋለሁ። ሙሉ ሰው አስራቴ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሁፍና ፎክሎር ትምህርት ክፍል መምህር አሁን የትምህርት ክፍሉ ሊቀመንበር ላይ የሚሰሩበት ቋንቋ በወጉ አለመሰልጠንን ጨምሮ አለማወቅ፣ ግድ የለሽነት፣ ኃላፊነት አለመውሰድ ተጠቅሰዋል። አንድ ምናልባትም ፊት ለፊት የሚታይ ግልጽ የሚመስል ነገር ግን በወጉ ያልተጤነ ጥያቄ ላንሳ። እናንተ የስነ ልሳን፣ የመገናኛ ብዙሀንና የቋንቋ አዋቂዎች ናችሁ። ከሙያችሁ አንጻር በየቀኑ የምታስቡት የምትመለከቱት ሊሆን ይችላል። ሰዎች ከተግባቡበት ሀሳብ ለመግለጽ ከቻሉበት ለምን ግድ ይለናል ብሎ ለሚነሳ ሰው ምንድን ነው መልሳችን? ዶክተር ዘላለም በመጀመሪያ ቅድም አቶ ቤል እና ዶክተር ምሶ ከተናገሩት አንድነት ነገር ልጨምር። ቋንቋን እኮ የቋንቋው ተናጋሪዎች ከሆንም የመጀመሪያ ቋንቋችንን ከቤታችን ከወላጆቻችን ነው ይዘነው ነው ያደግነው እና ብዙ ጊዜ ይሄን ግድፈት የሚሰሩ በቋንቋው አፋቸውን የፈቱ ሰዎች ናቸው ካል እነዚህ ሰዎች ጋር የማስተማር ችግር አይደለም ያለው እዛ ላይ ችግር የሚፈጠር የሚመስለኝ እንግዲህ ቤት አካባቢ ምን ያህል ጥሩ ለልጆች ቋንቋውን በደንብ ተኮትኩተው እንዲያድጉ ወላጅና ልጅ ነው እንግዲህ ቤት ውስጥ ያለው፣ ያንን መፈተሽ ያስፈልጋል። ትምህርት ቤት አካባቢ ደግሞ መምህሩና ተማሪው ናቸው ያሉት። እዛ አካባቢም ችግር ካለ እንደዚሁም ማስተማሪያ ቁሳቁሶች መጽሐፍት፣ አብረው ሊሄዱ ይችላሉ። ከዛ በተረፈ እንግዲህ ከቅድም እስካሁን የምንናገረው ስለ መገናኛ ብዙሀን ነው። መገናኛ ብዙሀን በባለሙያዎች እንዳቶ አቤል የበለጠ ጠቀሰ ግዴለሽነት የለም ማለት አይቻልም። ይሄንን ቋንቋ ማወቅ የሚገባንን አፋችንን የፈታንበትን ቋንቋ ካበላሸ ነው በግዴለሽነት እያበላሸ ነው ማለት ነው። ወይንም ደግሞ ያዝማሚያ ችግር አለን ማለት ነው። ያመለካከት ችግር ቅድም እንደተባለው ጠን፣ ጰን፣ ጨን፣ ቀን በእንግሊዝኛ ያደሉትን እነሱን በእንግሊዝኛ የተኩ መናገር ፈረንጅ ወይም እንደዚህ የሚያስመስል ከሆነ ስህተት ነው፣ መታረም ያለበት ነገር ነው። እንግዲህ በእናንተ አገር፣ በአሜሪካን ሀገር፣ በሌሎችም ሀገሮች ሰዎች ወደ መገናኛ ብዙኃን ሲመጡ ብዙ ጥንቃቄ የተደርጎበት እንደሆነ እናውቃለን፣ እንሰማለን። እዚህ ግን የአርትዖት ችግር ያለ ይመስለኛል። አርትዖቱን ራሱ የሚሰራው ሰው በቂ ዝግጅትና እውቀት ያለው ሰው ነው ወይ ብለን ማንሳት ይቻላል እና ስህተቶችን ማረም አካዳሚዎች ይህንን ስራ በየጊዜው እንዲሰሩ ማድረግ ለዚያ እገዛ የሚያስፈልግ ይመስለኛል። ግጥ አማርኛ እኮ አላደገም ማለት አይደለም። ብዙ ብዙ እድገት በቃላት ያስፈልም ብዙ ያደገው ነገር አለ። ግን በአንድ በኩል ደግሞ ይሄ ችግር የጎላ ነው፣ ሊያምን ያሳስበናል። ቋንቋ እኮ እንደ በዘፈቀደ አይነት ነገር ከሆነ አንድ ቀን እኮ ካለ መግባባት ልንደርስ እንችላለን። አንድ አያት የሆነ ሰውና የልጅ ልጆች እኔ ቤተሰቦች ከገጠር ሲመጡ ልጆች ጋር ትንሽ ያለ መግባባት ነገር አያለው እና እስከዚህ ድረስ ዝም ብሎ ከተለቀቀ በንግግር ብቻ አይደለም በጽሁፍም ስ ካለ መግባባት ልንደርስ እንችላለን እና ይሄ ያሳስበን የሚገባ ነገር ይመስላል። መልካም አቤል፣ የትምህርት ስርዓታችን በእርግጥ ብዙ ዩኒቨርሲቲዎች ጆርናሊዝምና ኮሚኒኬሽን የሚያስተምርበት በጋዜጠኝነት የሚያሰለጥኑ አካላት የማስተማሪያ መንገዱ እንግሊዘኛ ነው። እውነት ነው ዶክተር ሙሉ ሰው እንዳለው ግን መማሩ ብቻ የዩኒቨርሲቲው ብቻ ነው ወይ ጥሩ ጋዜጠኛ ማውጣት ቋንቋውን ሊጠብቅ የሚያስችለን ብዬ ስጠይቅ፣ ትልቁ ነገር አንድ ሰው ራሱ ለሚቀይር የሚችለው አይደለም። በጋዜጠ በሌላኛውም አይነት አለም የንባብ ልምዳችንን ስናዳብር ነው የጥንት አይነት መጽሐፍትን፣ አሁን አማርኛ ቋንቋ ላይ የተጻፉ ቀደም ያሉ በጣም ብዙ እውቀት ሊሰጡን የሚችሉ ቃላትን መጽሐፍትን በማንበብ ራሳችን መቀየር እንችላለን። እና አብሮስ ምን ያህል የትኛው ጋዜጠኛ ነው ቋንቋ እንዳያጥረኝ እያለ ቀደምት የሆኑ ጽሁፎችን በደንብ እያነበበ በትክክል በሚገባ ቋንቋ አማርኛውን ቋንቋውን አይቶት የሚገባው የሚለው መሰመር አለብን። ምክንያቱም የንባብ ልምድ ከሌለ ቋንቋ እንድታዳብሯ አችልም ያለም እየጠፋ ሊሄድ ይችላል ማለት ነው ወደ ጥያቄው፣ ለምን እንጨንቃለን የሚለው ቋንቋ እኮ መለያችን ነው። ቋንቋ ከሌለ አንተነትክን በምን ትገልጸዋለ? የጠፋ ቋንቋ እየተበላሸ ሲሄድ፣ ራስ የአንተነት ነገር ነው የሚያስጨንቅ። ባህልህ የምትገልጽበት፣ ወግህ የምትገልጽበት፣ እኔ ማነኝ ብለ የምትገልጸው እኮ ቋንቋ ነው። ቋንቋ ከሌለ ምን ነገር አለ? ስለዚህ ይሄ ነገር ብቻ እያሳደግ ነው በጥሩ ሁኔታ እያደገ መሄዱ ነው መስራት ያለብን። ግን እየጠፋ እየተበላሸ እና ሌላ ነገር እየሆነ ሲሄድ እጅግ አሳስባል። ምክንያቱም ማንነት ታጣላ። ማንነት የምትገልጸው በዛ ነው። ይሄ ከዚህ አንጻር ነው የምናየው። ስለዚህ መግባባት እንደተባለ ቅድም እንደተባለው የምንግባባ በቋንቋ ነው፣ የምንኖረው በቋንቋ ነው፣ ሁላ ሁሉ ነገር የሚሆነው በቋንቋ ነው እና ቋንቋችን እጅግ አሳስበናል የእኛነታችን መገለጫ ስለሆነ አቤል ካንተው ጋር ሳርቅ ለምን ግድ ይለናልን አንድ ደረጃ ከፍ እናድርገው ሁለት ወጣቶች በሚነጋገሩበት ዘይቤ ያፈነገጠ ቢመስለንም በቋንቋው ግድፈት የተፈጸመ መሆኑን እኔ እናንተ ብንስማማም ተግባብተንበታል ሲለን ቋንቋ ለመግባባት ነው መጠቀሚያነቱ ወይም መሳሪያነቱ መግባባት እንችላለን እኔ የምገልጸውን የሚሰማኝ ልጅ ተመሳሳይ የማህበራዊ ሁኔታ ውስጥ ያሉ ናቸው ብለን እናስብና ነው እንግባባለን። ተግባብተናል። ምን ማለት እንደፈለገ ተረድቻለሁ፣ ምን ማለት እንደፈለግኩ ተረድቷለ የሚለው ምን ይሆናል? ማስታረቂያውም ችግሩን መሰለ። እነዚህ ሰዎች እዛው እርስ በርሳቸው ነው እኮ በምልክትም እኮ ተግባባላ። ከዛው ሰፈር ላይ አንዳንድ አሁን የጎዳና ተዳዳሪዎች የሚጠቀሙበት የራሳቸውን መግባቢያ አላቸው። ያ ግን ከራሳቸው ውስጥ አይወጣም። በሚዲያ ላይ ስመጣ ደግሞ ሚዲያ አድማጭ ብዙ ህዝብ ነው ብዙ ሚሊዮን ነው። ያንን የሚወክል መግባባት ነው የሚፈጥረው ይህንን ግን የሰፈር የሆነውን ነገር ብዙ ሰዎች የማያግባባ ወይም ቋንቋውን የማይወክሉ ሰዎች እኛ ስለ ተግባባን ብቻ ነው ብለ ካስገባ ግን በሜዲያ ላይ ካወጣው ይሄ ትክክለኛ ቋንቋ እንደሆነ ቆጥረኸው ሌሎችም እንዲከተሉ ማድረግ ነው። ስለዚህ ይሄ የሚዲያ ላይ ስናወራ የግለሰቦች አይነት ጥያቄ ነገር አናነሳም። ሁለቱ ሊግባቡ ይችላሉ። በአይን ምኮት አይተ ትግባባ አለ። ግን ቋንቋ ከሆነ ግን ቋንቋውን ስንናገረው በተለይ ሜዲያ ላይ ሊያግባባ ነው የሚችል መሆን አለበት። የሚያግባባው ሁለት ሰዎችን ብቻ ሳይሆን ሚሊዮኖችን የሚያግባባ የቋንቋውን ህግና ስርዓት የጠበቀ ሰዋሰው አግባቡን የጠበቀ መሆን አለበት ነው የሚለው ይሄ የመብት ሁለታችን ከተግባባ ምንም ችግር የለውም ያ ሰፈር ላይ ሊሆን ይችላል የግል በጓደኝነት ሊሆን ይችላል ግን ሚዲያ ላይ ሲመጣ ግን ሌላ ነው ምክንያቱም ምን መሰለ እኔ እስከሚገባ ድረስ ሚዲያ ላይ የምታወጣቸው ነገሮች አንደኛ ተገቢ ናቸው ብሎ ነው ሰው አስተሳሰቡ የሚወስደው ሁለተኛ ነገር ደግሞ የምታቀርባቸው ሌሎች ሞዴል የሆኑ ሰዎችን አቅርበህ እነሱ ሲናገሩ ለየተሳሳተ ነገር ቅድም ማንነትን ማሳያ እንዳለው ዶክተር ሙሉ ሰው እንደዛ አድርገህ ስታስገባቸው ሌላው ሰውም እየለመደ ነው የሚሄደው እና ይህን ማስፋፋት ነው ትክክል ያልሆነውን ነገር ሜዲያ ላይ እያቀረብ ይሄ ሁለት ግለሰቦች ከተግባባን ነገር እንደፈለግን እንሆን የሚለው ነገር በተለይ በሚዲያ ላይ ሳመጣው የሚሰራ አይመስለኝም። ምክንያቱም ሜዲያ የሚወክለው ሚሊዮን የሆኑ ህዝቦችን ነው። በሚዲያ ላይ የምታወጣው ነገር ደግሞ ምን ማለት ነው? ይሄ ተገቢ ቋንቋ ስለሆነ ወይም ደግሞ መግለጫ እስከሌለው ድረስ ዝም ብለህ የምታቀርበው ከሆነ ተገቢ ስለሆነ ሌሎቻችሁም ተከተሉ ማለት ነው። ጊዜ ከሚዲያ ነው ቋንቋ ህብረተሰቡ ብዙ ያገኛል፣ ብዙ ቃላትን ያገኛል፣ ብዙ አገላለጾችን ያገኛል። የእነዚህ ሁለት ግለሰቦች ንግግር ግን የቤት የግለሰብ ሁለታችን ከተግባበን የሚለው ነገር ለሚዲያ ላይ አይበቃም። የተመደበልን ሰዓት ተገባደድ እንጂ ወጉ አልተቋጨም። እንደ ጉዳዩ ወይም ርዕሰ ጉዳዩ አሳሳቢነት ኃላፊነት በጎደለው መንገድ መንገድ እየለቀቀ እየሄደ ነው የተባለው የቋንቋ ግድፈትን በተመለከተ ምን መደረግ አለበት እስከሚለው ድረስ ሰፋ ያለው ውይይት በሌላ ፕሮግራም ይቀጥላል። አዲሱ መጽሔት በርከት ያለ ፕሮግራሞችን ነካግተዋል። ከዚህ በፊትም እንግዲህ በነካጃችን ገፋ አድርገን እንሄዳለን። ምናልባት በሚቀጥለው የራዲዮ መጽሔት ፕሮግራማችን በምሳሌ እየጠቀስን አንዳንድ ቃል የሚገርመው አሁን በጋዜጠኝነት ሙያ ያለ ሰው ፕሮግራሙን ሳቀርብ ጠቅሰዋለሁ። ግእዛ አይደለም፣ አማርኛ አይደለም፣ አዲስ ቃል ለመፈልሰፍ ብቻ በሚል የተሰራ ብዙ ቃሎች አሉ። እንዲህ አይነቱ ነገር ምክንያታዊ የሆኑ ቃላት አፈጣጠራሉ። ግን እንዳልከው በደንብ አድርገን ማንሳት ያለብን። አድማጮች፣ ስርጭታችን በርግጥ ያበቃ ይመስላል። ንጉሱ ታምሬ ምልክት እየሰጠን ነው። የአሜሪካ ድምጽ ራዲዮ ዘወትር ምሽት ከ3 ከሶስት እስካሁን አራት ሰዓት በሀያ አምስትና በሰላሳ አንድ ሜትር ባንድ ያሰማ የቆየውን ፕሮግራም እዚህ ላይ ፈጸመ። ነገ ምሽት ከምሽቱ አንድ ሰዓት ላይ በልዩ ዝግጅት ከምሽቱ ሶስት ሰዓት ላይ ደግሞ በመደበኛው እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ አድማጮች። Oh.